ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን በሳምንቱ ስለ ኢትዮጵያ የተጻፉ የተወሰኑ ጽሑፎችን ጨምቆ ያቀርባል። የኢትዮጵያ አየር መንገድ የቀበቶ ማጥበቅ እርምጃ እየወሰደ መሆኑን ተገለጸ፣ ኢትዮጵያ በኤርትራ ግዛት ላይ ስለወሰደችው እርምጃ፣ በዓለም ደቻሳ አሟሟት ላይ ሙሉ ምርመራ እንዲደረግ ኢትዮጵያ ጠየቀች፣ የሚሉትን ርዕሶች ነው ዛሬ የምንመለከተው። አዲስ ፎርቹን ጋዜጣ፣ የነዳጅ ዋጋ በናረበት በአሁኑ ወቅት የኢትዮጵያ አየር መንገድ ቀበቶውን ጠበቅ እያደረገ ነው በሚል ርዕስ ባወጣው ጽሑፍ ጥሩ ትርፍ አግኝተናል በሚል ከጥቂት ወራት በፊት ለመላ ሰራተኞቹ የ20 ከመቶ ደሞዝ ጭማሪ ያደረገው የኢትዮጵያ አየር መንገድ ወደ አንድ ቢሊዮን ብር የሚሆን ገንዘብ ለመቆጠብ ሲል ከባድ የወጪ ቅነሳ እርምጃ እየወሰደ ነው ይላል። እየተወሰዱ ካሉት ከባድ የቁጠባ እርምጃዎች መካከል 5635 የሚሆኑት የአየር መንገዱ ሠራተኞች ከፊል ደመወዛቸውን እንዲተዉ፣ በእረፍት ጊዜያቸው ነጻ አገልግሎት እንዲሰጡና የሥራ ቅልጥፍና ከፍ እንዲል ማድረግ የሚሉት ይገኙባቸዋል። የነዳጅ ዘይት ዋጋ መናርን በሚመለከት ከኩባንያው ቁጥጥር ውጭ በመሆኑ የወጪ መቀነሱን እርምጃ ያተኮረው በሥራ እንቅስቃሴ ላይ እንደሆነ ፎርችን ጋዜጣ ጠቅሷል። ስለ ጉዳዩ በተከታታይ በተደረጉት ስብሰባዎች የተገኙ ምንጮች በጠቆሙት መሰረት። የቁጥባው እርምጃ የጸጥታ ሰራተኞች ያገኙት የነበረውን ምግብ መተው፣ በትርፍ ጊዜ ካለ ክፍያ መስራት፣ የደንበኞቹን ቁጥር ማብዛት፣ ማባከንን ማስወገድ፣ ለውጭ ሀገር አይሮፕላኖች የጥገና አገልግሎት መስጠት፣ ለኪራይ አይሮፕላኖች የሚከፈለው ገንዘብ እንዲቀነስ መደራደር፣ የጥገና ወጪን መቀነስና አጠቃላይ የሥራ እንቅስቃሴ ወጪ እንዲቀነስ የሚሉት ሊካቶትበት ይችላሉ። የአየር መንገዱ አጠቃላይ ወጪ የጨመረው የነዳጅ ዘይት ዋጋ በዓለም ደረጃ በመናሩ ከአየር መንገዱ ጠቅላላ ወጪ 39 ከመቶውን ወይም 67 ቢሊዮን ብር ያህል በመውሰዱ እንደሆነ ኩባንያው ለሀገሪቱ ምክር ቤት የመጓጓዣ ጉዳይ ቋሚ ኮሚቴ ባቀረበው የዘጠኝ ወራት ዘገባ እንደገለጸ ጋዜጣው አውስቷል። የኢትዮጵያ አየር መንገድ ፈታኝ ጊዜ ገጥሞታል፣ በሚል ፓይለቶችና ረዳት ፓይለቶች ከደሞዛቸው 10 ከመቶውን እንዲተዉ ዋናው የኢትዮጵያ አየር መንገድ ስራ አስፈጻሚ አቶ ተወልደ ገብረ ማርያም ጥሪ ማድረጋቸውን አዲስ ፎርችን ጋዜጣ አስነብቧል። አዲስ ፎርችን ጋዜጣ የኢትዮጵያ አየር መንገድ አስተዳደር ምላሽ ለማግኘት በተደጋጋሚ እንደጠየቀና አስተዳደሩ ምላሽ ከመስጠት እንደተቆጠበ ገልጿል። ነገር ግን በአየር መንገዱ ስለተደረጉ ስብሰባዎች በጋዜጣው እንዳይወጣ የሚያስጠነቅቅ የህጋዊ ካውንስልና ኮርፖሬት ሴክሬታሪያት ምክትል ፕሬዚደንት ራሄል ዘሪሁን የተፈረመ ደብዳቤ እንደደረሰው ጋዜጣው ጠቁሟል። ደብዳቤው ጋዜጣው ስለ አየር መንገዱ ሊያወጣው ያሰበው ጽሁፍ ትክክለኛ ያልሆነ አሳሳችና ፍትሕ የጎደለው ተግባር ነው የሚል እንደሚገኝበት ጋዜጣው ጽሁፉን ካወጣም ሕጋዊ እርምጃ እንደሚወስድና ለሚደርሰው ጉዳት ካሳ እንደሚጠይቅ መግለጹን አዲስ ፎርችን ጋዜጣ ዘግቧል። ቢቢሲ ማለት የብሪታንያ የዜና ስርጭት ኮርፖሬሽን ደግሞ የኢትዮጵያ መንግሥት በኤርትራ ግዛት ውስጥ የአማጽያን ማሰልጠኛ ባለው አካባቢ ስለከፈተው ከፈተው ጥቃት ጠቅሶ ባለፈው ሳምንት መጨረሻም ተጨማሪ እርምጃ እንደወሰደ ተዘግቧል። የኢትዮጵያ መንግሥት ግን አስተባብሏል ይላል። በጥቃቱ ወደ አምሳ የሚሆኑ የአፋር አማጽያን እንደተገደሉ ተገደሉ ጠቁሟል። የኤርትራ መንግሥት ለጥቃቱ ምላሽ እንደማይሰጥ ገልጿል። የኢትዮጵያ ምንጮች ግን እየተገለለች የመጣችው የኤርትራ ስኬታማ የሆነ ምላሽ ለመስጠት አቅም የላትም እንደሚሉ ቢቢሲ ያወሳል የኮሎኔል ጋዳፊ ውድቀት የኤርትራ መንግስት ጥቂት ከሆኑት ወዳጆቹ አንዱን እንዲያጣ አድርጓል ይላል ቢቢሲ የብሪታንያው የዜና ስርጭት ኮርፖሬሽን ኢትዮጵያ እርምጃውን ከወሰደችባቸው ምክንያቶች አንዱ በኤርትራ ድንበር አጠገብ በሚገኘው ደናክል አካባቢ አላና በተባለው የካናዳ ኩባንያ እርዳታ የፖታሽ ማዕድን የማልማት እቅድ ስላላት ነው ይላል። ይህ እቅድ ታጁራ ከተባለው የጅቡቲ ወደብ የባቡር ሃዲድ መስራትና ወደቡን ራሱ ማልማት ያስፈልገዋል። አላና ኩባንያ በበኩሉ መዋዕለ ነዋይ መዳቢዎች በፖታሹ ማዕድን የ600 ሚሊዮን ዶላር መዋዕለ ነዋይ የማፍሰስ ፍላጎት እንዳላቸው ምልክት ማግኘቱን በያዝነው ወር ገልጾ ነበር። ኢትዮጵያ ይህ እቅዷ በአካባቢው በሚንቀሳቀሱ የአፋር አማጽያን እንዳይጠቃ ማረጋገጥ ትፈልጋለች ሲል ቢቢሲ ማለት የብሪታንያ የዜና ስርጭት ኮርፖሬሽን ግምቱን አስፍሯል። ሊባኖስ ራስዋን ሰቅላ ሕይወቷን አጠፋች ስለተባለው የዓለም ደቻሳ ጉዳይ ሙሉ ምርመራ እንድታካሄድ ኢትዮጵያ እያስተባበረች መሆኗን ዘ ጋርዲያን የተባለው የብሪታንያ ጋዜጣ ድረገጽ ገልጿል። በቤት ሰራተኛነት ስታገለግል የቆየችው ዓለም ደቻሳ ከሁለት ሳምንታት በፊት በይሩት በሚገኘው የኢትዮጵያ ቆንስላ አካባቢ ጥቃት ሲደርስባት በሊባኖስ ቴሌቪዥን በታየበት ወቅት በሀገሪቱ በሚገኙት በብዙ ሺህ የሚቆጠሩ መጤ ሰራተኞች ላይ የሚደርሰው እንግልት በሀገሪቱ ቁጣ ማስነሳቱን ድረ ገጹ ጠቅሷል። ቪዲዮው አንድ ሰውዬ ዓለምን ከመንገድ እየጎተተ በግድ ወደ መኪና ሲያስገባት ያሳያል። ከዚያ ወደ አእምሮ ሕክምና ሆስፒታል ተወሰደች። ባለፈው ሳምንት ሮቡዕ ታዲያ ከአንሶላዋ በተቀደደ ጨርቅ ራስዋን ሰቀለች ተባለ። ሊባኖስ ያለው የኢትዮጵያ ቆንስላ አለምን ወደ ሊባኖስ ባስመጣው በቪዲዮ በታየው የሥራ አስቀጣሪ አገልግሎት ባለቤት በተባለው ሰው ላይ ክስ መስርቷል። ሰውየው በፖሊሶች ከተጠየቀ በኋላ ተለቋል። የኢትዮጵያው ቆንስላ ባለሥልጣን ስለ አሟሟቷ ጉዳይ ምርመራ እንዲካሄድ እየጠየቀ ነው ሲል ዘ ጋርዲያን ድረገጽ አስነብቧል። በሊባኖስ ያሉት የኢትዮጵያ ዋና ቆንስላ አሳምነው ደበሌ ቦንሳ ዋናውን አቃቢ ሕግ አግኝተን አነጋግረናል። ከፍተኛው አካል ምርመራ እንዲያካሄድ ጠይቀናል። ምርመራውም በተቻለ ፍጥነት እንዲካሄድ ጠይቀናል። አሟሟቷ በጽኑ አስደንግጦኛል። ከፍተኛ ሐዘን ይሰማኛል ማለታቸውን ድረገጹ ጠቁሟል። የ ሰላሳ ሶስት ዓመት ዕድሜ የሆነችው ዓለም ቡራዬ ከተባለው ከአዲስ አበባ ወጣ ብሎ ከሚገኝ ቦታ ስራ ፍለጋ ወደ ሊባኖስ ሄደች። ባለቤቷ እሷን ትቶ ሌላ ሴት በማግባት ሦስት ልጆቿን ወሰደ። ሌላ አማራጭ በማጣትም ኑሮዋንና የቤተሰቧን ኑሮ ለማሻሻል ስትል በሱዳን በኩል ከሁለቱ ወራት ገደማ በፊት እዚህ ገባች ሲሉ ዋናው ቆንስል አቶ አሳምነው መግለጻቸውን ድረገጹ ጠቅሷል። የኢትዮጵያ መንግሥት የቤት ሠራተኞች ሕጋዊ ዋስትና ስለማያገኙ ወደ ሊባኖስ እንዳይሄዱ ከሶስት ዓመታት በፊት ያገደ ቢሆንም በሶስተኛ ሀገር በኩል መሄዱን እንደቀጠሉ ዘ ጋርዲያን የተባለው የብሪታንያ ጋዜጣ ድረገጽ ዘግቧል። አድማጮች፣ የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።